ሰላም ለእናንተ ይሁን። ጋቢና ቪኦኤ የተጀመረ ከአሜሪካ ድምፅ በዛሬ ምሽት ስርጭታችን ከሚደመጡት ጉዳዮች መካከል ለብዙዎቻችን በጣም የሚጠቅመንና የጠቀመን ላይብረሪ ስለሆነ አሁን ከተዘጋ እኔ አሁን ወዴት ነው ሂጄ ማጠናው ብዬ አስባለሁ። የባህር ዳርና አካባቢዋን ህዝብ ለአመታት ሲያገለግል የነበረው አባ መንገሻ ገነሜ የህዝብ ቤተ መጽሐፍ የመዘጋት አደጋ ተጋድጦበታል። ለምሳሌ የሚታወቁ ችግሮች ያሉ ስርሳትፋታችን በንያ የተሳፈት ነገሮች አሉ። እነሱ ለምሳሌ አሁንም በህዋው ዘርፍ ላይ እንተግብራቸው የምንል ከሆነ የተማረ ሰው ኃይል ይኖረናል፣ አምራት ሰው ኃይል ግን አይኖረን የአፍሪካ ወጣቶች በህዋ ሳይንሱ ዘርፍ እንዲበረቱ ምን መደረግ አለበት በሚል ሀሳቡን በዓለም አቀፍ ጉባኤ ላይ ለማጋራት በዝግጅት ላይ ያለው ወጣት ትንሳኤ አልማየውም አብሮን ያመሻል። ተጨማሪ ጉዳዮችም የተካተቱበትን መሰናዶ ሀብታም ስዩም እመራለሁ። ኤልያስ አስማረ ቅንብሩን ያከናውናል። የደንገረመው ደግሞ በመቀጠል አጫጭር ዜናዎችን ታሰማናለች። አመሰግናለሁ ሀብታሙ። በድጋሚ እንደምን አምሽታችኋል። የኢትዮጵያ አስራ አንደኛው ክልል ሊሆን ይችላል የተባለው ደቡብ ምዕራብ ኢትዮጵያ የሚገኙ አምስት ዞኖችና አንድ ልዩ ወረዳ በአንድነት ክልል ለመመስረት ለፌዴሬሽን ምክር ቤት ያቀረቡት ጥያቄ በሙሉ ድምፅ ጸደቀ። አምስተኛው ዙር የፓርላማ ዘመን ስድስተኛ ዓመት አንደኛ መደበኛ ጉባኤውን በማካሄድ ላይ ያለው የፌዴሬሽን ምክር ቤቱ የደቡብ ምዕራብ ኢትዮጵያ ሕዝቦች ላቀረቡት የጋራ ክልል ምስረታ ጥያቄ በብሔራዊ ምርጫ ቦርድ አስፈጻሚነት ውሳኔ ሕዝብ እንዲደራጀ ያቀረበውንም የውሳኔ ሀሳብ ወስኗል። የአሜሪካ ድምጽ ያነጋገራቸውና ጥያቄውን ያቀረቡ የዞን ምክር ቤት አፈ ጉባኤዎች፣ ነዋሪዎችና የህዝብ ተወካዮች ለዘመናት ሲታፈን የቆየው ህገ መንግስታዊ ጥያቄያቸው እንዲህ ባለ በአጭር ጊዜ ውስጥ መልስ ያገኛል ብለው እንዳልጠበቁ ተናግረዋል። የአካባቢው ህዝብ ከዚህ በፊት ይደርስበት የነበረውን የእኩልነት፣ የመልካም አስተዳደር፣ የልማትና የፍትሃዊነት ችግርም ይቀረፋል የሚል እምነት እንዳሳደረባቸውም ገልጠዋል። ዘገባውን ያደረሰን ዮናታን ዘብዴዎስ ነው። በትላንትናው ዕለት የህወሀትን ውሳኔ ችላ በማለት በፓርላማ የተገኙት ብቸኛዋ የትግራይ ክልል ተመራጭ የፓርላማ አባል የአየሽ ተስፋ ሁኔ አንድ ፓርቲ ከምክር ቤት አባልነት ሊያስቀረኝ አይችልም ብለዋል። ሲናገሩም የመረጠኝ ህዝብ ነው በማለት ለአሜሪካ ድምፅ አስረድተዋል። ጽንፍ ይዞ መሄድ የሚመርጠው ነገር አይደለም ሲሉም ገልጸዋል። ዘገባውን ያደረሰን እስክንድር ፍሬው ነው። የዩናይትድ ስቴትስ የበሽታ መቆጣጠርና የመከላከል ማዕከል ትላንት ባስታወቀው መሰረት የኮቪድ-19 ቫይረስ አየር ላይ ለሰዓታት ያክል በመቆየት ሊዛመት እንደሚችል ገልጿል። ማዕከሉ ትላንት ይህን መምሪያ ያወጣው ከሳምንታት በፊት አውጥቶት የነበረውን ተመሳሳይ መምሪያ ካስቀረ በኋላ ነው። ሲዲሲ የትላንቱን መመሪያ ባወጣ ጊዜ ቫይረሱ ያለባቸው ሰዎች ብዙም የአየር ዝውውር በሌለበት ክፍል ውስጥ ሲሆኑ ከስድስት ጫማ በራቁ ሰዎችም ላይ ቢሆን ቫይረሱን ሊያስተላልፉት እንደሚችሉ ማስረጃ ማግኘቱን ጠቁሟል። ማስረጃ ማግኘቱን አስታውቋል። ኮቪድ-19 በዋናነት ሊዛመት የሚችለው በአየር በኩል ሊሆን እንደሚችልም የአሜሪካ የሳይንስ ጠቢባን የጻፉት ግልጽ ደብዳቤ ትናንት ሳይንስ በተባለው የሕክምና መጽሔት ላይ ወጥቷል። የዩናይትድ ስቴትስ የውጭ ጉዳይ ሚኒስትር ማይክ ፓምፔዮ የቻይና ብዝበዛ፣ ሙስናና የማስፈራራት ተግባር ያሉትን አውግዘዋል። ፓምፔዮ ውግዘቱን ዛሬ ያሰሙት በእስያ ሀገራት መሪዎች የከፍተኛ ደረጃ መድረክ ላይ በተገኙበት ወቅት ነው። ዋሽንግተን በእነዚህ ሀገራቶች እየሰረጸ የሄደውን የቻይና ተጽዕኖ የመገዳደር ዓላማ እንዳላትም ታውቋል። ቶኪዮ በተካሄደው ስብሰባ የተሳተፉት ዩናይትድ ስቴትስ ጃፓን፣ ህንድና አውስትሬሊያ ሲሆኑ፣ ቻይና ስለ ኮሮና ቫይረስ ግልጽነት አላሳየችም፣ በጎረቤት ሀገራቶቿም ላይ የምታንጸባርቀው የሀያልነት መንፈስም እየጨመረ ሄዷል የሚል ቅሬታ እንደሚሰማም ተገልጿል። አድማጮች፣ ለሰዓቱ ያዝነላችሁ አጫጭር ዜናዎች እነዚህ ነበሩ። ከቀሪ የጋቢና ቪ ፕሮግራሞች ጋር አብራችሁ ታመሹ ዘንድ እጋብዛለሁ፤ ኤደን ገረመው ለአሜሪካ ድምጽ ከዋሽንግተን ዲሲ ጋቤና ቪኦኤ ከአሜሪካ ድምፅ መደመጡን ይቀጥላል። ለአዳዲስና ትኩስ መረጃዎች የማኅበራዊ መገናኛ ገጾቻችንን መከተል አትዘንጉ። ወደ ቀዳሚው ዘገባ እናምራ። አባ መንገሻ ገነሜ በመባል የሚታወቀው የባህር ዳር ከተማ የህዝብ ቤተ መጻሕፍት የመዘጋት አደጋ ተጋርጦበታል። ለበርካታ ዓመታት ከተማዋን ያገለገለው ቤተ መጻሕፍት እዚህ ደረጃ ላይ የደረሰው ከፍተኛ የሆነ የበጀት እጥረት ስላጋጠመው ነው ሲል ለ20 ዓመታት ድጋፍ ሲያደርግለት የነበረው የኢየሩሳሌም ሕፃናትና ማኅበረሰብ አቀፍ የልማት ድርጅት ገልጿል። የባህር ዳር ከተማ አስተዳደር ባህልና ቱሪዝም መምሪያ ገና ልወያይበት ነው ብሏል። አስቴር ምስጋናው ዝርዝሩን ይዛለች። በባህር ዳር ከተማ ሁለት የህዝብ ቤተ መጽሐፍት ይገኛሉ። ዘመናዊውእና በብዙ ተማሪዎች ተመራጩ ግን አባ መንገሻ ገነሜ የህዝብ ቤተ መጽሐፍት ነው። ቤተ መጽሐፍቱ ላለፉት ሀያ ዓመታት አገልግሎት ሰጥቷል። በቤተ መጽሐፍቱ ወቅታዊ የሆኑ የመረጃ ምንጭ የሆኑ መጽሐፍት፣ ጋዜጦችና መጽሔቶች ከመገኘታቸው ባሻገር ከአሜሪካ ኤምባሲ ጋር በመተባበር የወጣቱን የቴክኖሎጂ ክህሎት የሚያሳድጉ ስልጠናዎችም ይሰጥበታል። ወጣት ሰብለማሩ ይህንን እውነታ ትናገራለች። እዚህ ገነሜ ላይብራሪ እንግዲህ ማጥናት የጀመርኩት ከስምንተኛ ክፍል ጀምሮ ነው እስከ አስራ ሁለተኛ ክፍል አጥንች አለሁኝ አሁን ግቢ ገብች አለሁኝ ና ሊዘጋ ነው ሲባል ሰምች አለሁኝ ና በጣም ነው ያዘንኩት። ምክንያቱም ከሌሎቹ ላይብራሪዎች ለይተን ወደዚህ የምንመጣው የተለያዩ መጽሐፍቶች ስላሉበት ነው፣ የአሜሪካ ኮርነር ስላሉበት እዚህ ስራች ስራ ስራ መጥተው የሚሰሩ ሰዎችም አሉ። እኛም ደግሞ እዚህ መተን የምናጠና ሰዎች አለንና ለብዙዎቻችን በጣም የሚጠቅመንና የጠቀመን ላይብረሪ ስለሆነ አሁን ከተዘጋ እኔ አሁን ወዴት ነው ሂጄ ማጠናው ብዬ አስባለሁ። አሁን ይህ ዘመናዊ ቤተ መጽሕፍት የመዘጋት አደጋ ገጥሞታል ይላሉ የኢየሩሳሌም ህጻናትና ማህበረሰብ አቀፍ ልማት ድርጅት የባህር ዳርና አካባቢዋ ዋና ስራ አስኪያጅ አቶ ደግልኝ ፈንታ ከዚህ በፊት እንደነበረው ከተለያዩ ዶኖሮች ጋር ተጻጽፈን የምናመጣው ነገር እየቀዘቀዘ መጥቷል አሁን እንደ ድሮው አዳዲስ መጽሀፍት ወደ ቤተ መጽሀፍቱ አይገቡም የተለያዩ መጽሔቶች መጋዚንስ እንደተዚህ በፊቱ መጠቀም አልተቻለም በአይነቱ ልዩ የሆነ የህጻናት ቤተ መጽሀፍት ከፍተን ህጻናት ከ8 እስከ 14 ዓመት ያሉ ህጻናት መጠቀም ጀምረው ነበር ነገር ግን በላይብራሪ ውስጥ በውስጡ ወደ አስራ አምስት ሰራተኞች አሉት በሽፍት የሚሰራ ነው። የእነዚህ የወራዊ ደሞዝ በጣም ከባድ ነው። እንደምታየው ወደ አራት ሺህ ካሪ ሜትር የሚሆነው ቦታ ሰፊ ቦታ አለው። በዚህ ቦታ ላይ ብዙ ነገሮችን ትናንሽ ክሶችን በመስራት ወይም ከላይብራሪው አገልግሎት ጋር ሊቃረኑ የማይችሉ ሌሎች ገቢ የሚያስገኙ ነገሮችን ዙሪያውን በመስራት ላይብራሪውን ከዚህ በተሻለ የማንንም እገዛ በየአመቱ እንዳይጠይቅ ለማድረግ እና እገዛውን እንዲቀጥል ለማድረግ በቤተ መጽሐፍቱ ስምና በአንባቢያን ስም ይህንን እገዛ እንዲያደርጉ እንጠይቃለን። የቤተ መጽሐፍቱ ስራ አስኪያጅ ዘውዲቱ ዋንባው ቤተ መጽሐፍቱ የተጋረጠበትን አደጋ እንዲህ ይገልጹታል። በጀት እጥረት ነው። ሰራተኞችን ቀንሰናል። ተጨማሪ ሰራተኞች ሰርቪሱን ማሳደግ አልቻልንም። አሁን በዓለም ላይ ያለው የአገልግሎት አሰጣጥ የደረሰበትን ደረጃ ማድረስ እንፈልጋለን። የተጀመሩ ጅምሮችም ነበሩ፣ እቅድ ብቻ አልነበረም። አንዳንዶቹ ሰርቪሶች ከአሜሪካን ኤምባሲ ጋር በመተባበር የምንሰራው ስራ ስላለ አለ። ዲጂታል ላይብረሪ በተወሰነ መልኩ አለ፣ ግን ስቲል ሃርድዌሩ ለምሳሌ ፕሪንት የሆኑ መጽሐፍቶችን ኢቭን እነሱ እንኳን ገዝተን ማቅረብ አልቻለም ማለት ነው። እና ያ ፍላጎቱ አለ፣ ጅምርም አለ። የአሜሪካን ኮርነር አሁን እዚህ ዲጂታል ላይብረሪ ነው አይደለ? እየሰጠ ያለው ሁለቱንም ነው ዳታቤዝ አለው። አንዳንድ አገልግሎቶች በዛ መልኩ ማለት ነው አክሰስ ማድረግ እዚህ የመጣ ተጠቃሚ በነጻ አክሰስ ሊያደርጋቸው የሚችሉት ዳታቤዞች አሉት። ከዛ በተጨማሪ ደግሞ በቴክኖሎጂ የታገዘ የተለያዩ ስልጣኖች እንሰጣለን ማለት ነው። ስለዚህ ሁለቱንም የያዘ ነው። ሞር ግን ወደ ቴክኖሎጂ ያዘነበለ ነው። ጉዳዩን የሚመለከተው የባህር ዳር ከተማ አስተዳደር ባህልና ቱሪዝም መምሪያ መሆኑን ሰምተን መረጃ ብንጠይቅም ገና ሊነጋገሩበት እንደሆነ ኃላፊው ገልጸውልኛል። በቅርቡ ከስልጣን የተነሱት የባህር ዳር ከተማ ተቀዳሚ ከንቲባ ዶክተር መሀሪ ታደሰ ከወር በፊት ቤተ መጽሐፍቱ እንደማይዘጋና በቅርቡም ዲጂታል ለማድረግ እየሰሩ መሆኑን በፌስቡክ ገጻቸው ማስፈራቸው ይታወሳል። በመጨረሻም በሀገር ውስጥም ሆነ በውጭ ያላችሁ የቤተ መጽሐፍቱ ተጠቃሚ የነበራችሁ በተማሪዎችና በወላጆች ድጋፍ እንድታደርጉ ጥሪ ቀርቦላቸዋል። አሜሪካ ድምጽ ሬዲዮ አስቴር ምስጋናው ባህር ዳር። ጋቢና ቪኦኤ ከአሜሪካ ድምፅ ይቀጥላል። አብራችሁን ስለሆናችሁም እናመሰግናለን። ትንሣኤ ዓለማየሁ ይባላል የአራተኛ ዓመት የመቀሌ ዩኒቨርሲቲ የሜካኒካል ምህንድስና ተማሪ ነው። በመቀሌ ዩኒቨርሲቲ የኢትዮጵያ ህዋ ሳይንስ ማህበረሰብ ምክትል ሊቀመንበርና በተባበሩት መንግስታት የስፔስ ጀኔሬሽን ተቋም አማካሪ ቢሮ የኢትዮጵያ ተጠሪም ነው። ትንሣኤ ወደ ሜካኒካል ምህንድስናው የገባውም በኢትዮጵያ ህዋ ምህንድስና ዘርፍ ስለሌለ ተቀራራቢ ነው ብሎ እንደሆነም ይናገራል። ከዘመኑ ሀገሩን ወክሎ የአፍሪካ ወጣቶች በህዋ ሳይንሱ ዘርፍ በሰፊው እንዲሳተፉ ምን መደረግ አለበት በሚል ረቂቅ ጽሑፍ የህዋ ጠበብት ኮንግረስ በሚያዘጋጀው ስብሰባ ላይ ሊያካፍል ዝግጅቱን ጨርሷል። የደን ገረመው ትንሣኤን አነጋግራ ተከታዩን ዘገባ አሰናድታለች። የስድስተኛ ክፍል ተማሪ እያለ በህዋ ሳይንስ ፍቅር የተለከፈው ትንሣኤ ዓለማየው ገና በልጅነቱ ያነባቸው በነበሩት የታሪክ መጽሐፍቶች አማካኝነት የህዋ ሳይንስ ጥበብ ጋር እንደተዋወቀ ይናገራል ትንሣኤ ከዚያን ጊዜ አንስቶ እስካሁን ድረስ ይሄ የህዋ ፍቅር ስሜቱ እየተከተለው ይገኛል ወደዚህ ነገር መግባት ጀመርኩት ክፍል ስደርስ ዝም ብሎ ሀሳቡ ይመጣ ጀመረ ያኔ ቋንቋውን ማወቅ ስላለብኝ እንግሊዝኛ መማር ጀመርኩኝ ከዛ በኋላ ስምንተኛ ክፍል ስደርስ የኢትዮጵያ ስፔስ ሳይንስ ሶሳይቲን ተዋወቅኩኝ ከዛ ጊዜ ጀምሮ አባል ነበርኩኝ ስለዚህ ያው ታሪኩ እንደ ታሪክ በራሴ በራሴ ባለው አቅም ለማድረግ ሞክረው ነገር ቢኖርም አሁን በጊዜው ያለውን ደግሞ ሳይንስም እና ቴክኖሎጂ በጣም ለማዳበር ፈልግ ስለነበረ ብዙ ስኮላርሽፖችን ሞክር ነበረ ውስጥ አንድ ሁለትን ሳቶልኛል። ግን ሚቀሩ ፋይናንሻል፣ ከገንዘብ ጋር የተያዙ ጉዳዮች ስለነበሩ በዛ ምክንያት ሄጄ ለመማር አልቻልኩኝም። ዩኒቨርሲቲም ስገባ አሁን መካኒካል ኢንጂነሪንግ የገባሁበት መሰረታዊ ምክንያት ካሉት የምህንድስና ዘርፎች ውስጥ ለኤሮስፔስ ኢንጂነሪንግ በጣም የተሻለ የቀረበ የሚባሉ ኤሌክትሪካል እና መካኒካል ነበሩ። እኔ ደግሞ ራሴን ሳየው የተሻለ ቅርበትና ቅም ያለኝ መስሎኝ የተሰማኝ መካኒካል መንስና ላይ ስለሆነ ወደዛ ተቀላቀልኩ ማለት ነው። ፍላጎት በጣም ነበረኝ። አሁንም ድረስ ራሱ መቀሌ ዩኒቨርስቲ አስተዳደሩ በጣም በአዳዲስ ሀሳቦች ውጭ ቀና ስለሆነ አሁንም አላቋረጥኩኝም። የተለያዩ ሙከራዎችን እያደረግን ነው፣ ይህ የኤሮስፔስ ኢንጂነሪንግ በድኅረ ምረቃ ፕሮግራም እንዲከፈት የመሳሰሉት ነገሮች የአቅማችን እያደረግን ነው። ያው እንደ ሀገርም መሰራት ያለበት ነገር ስለሆነ በሱ በሱ በኩል የሚይዙን ነገሮች አሉ። ከዛ በተረፈ ግን እነዚህ አይነት ነገሮች እንዲኖሩ ያው እኔ ጋ ብቻ ሳይሆን ምክንያቱም እንዴት ነው እኔ አንድ ጊዜ አንዴ ገብቼ ያው የተቀራራቢ የምለውን ነገር አድርጌ አለች ያለን ብዙ ሰው ግን የለም ብሎ ተስፋ የሚቆርጥ ይመጣል። የመሳሰሉትና ቢያንስ እኔ ያለፍኩበትን ከኔ በኋላ የሚመጡት ደግሞ ሌሎች ባሶችም ቢያቸው ሌሎች ሌላ ትውልድ ያን እንዳይደግም የአቅሜን ለማድረግ ሞክራለን። በቅርቡ ዓለም አቀፍ የህዋ ጠበብት ኮንግረስ ላይ የአፍሪካ ወጣቶች በህዋ ሳይንሱ ላይ ያላቸውን እውቀት እንዴት እንደሚያዳብሩና በቀጣይም ተሳታፊ መሆን እንደሚችሉ ጽሁፍ የሚያቀርበው ትንሣኤ ከጽሁፉ በመነሳት አፍሪካውያን ከሁሉም አህጉራት በበለጠ የህዋ ሳይንስ ያስፈልጋቸዋል ይላል። ስለ ጽሁፉ ይዘትም እንዲህ ያብራራል። በፈረንጆች አቆጣጠር ሁለት ሺ አስራ ዘጠኝ ያለፈው ዓመት በአፍሪካ ደረጃ የሚዘጋጀው ስብሰባ ኢትዮጵያ ውስጥ አዲስ አበባ ለማካሄድ ዘግልተን ነበር እና በዛ ባሸነፍ መጨረታ መሰረት እዚህ አዲስ አበባ ውስጥ አካሄደን ነበረ እና በዛ ስብሰባ ላይ በዋነኝነት አራት ዘርፎች ላይ የሚናገሩ ነበሩ። አንደኛው የስፔስ ፖሊሲ እና ህግ ላይ ያተኩራል። ሁለተኛው ደግሞ የህዋ ንግድና ስራ ፈጠራ ጋር በተያያዘ፣ ሶስተኛ ደግሞ በሳይንስ ቴክኖሎጂ፣ ኢንጂነሪንግ አርት እና ሂሳብ ጋር በተያያዘ፣ ከዛ ደግሞ ይህ ንበት ወዳለው ማህበረሰብ የማስፋፋት የአፍሪ ስራዎችን ከመስራት ጋር በተያያዘ፣ እንደገና ደግሞ የመጨረሻው የህዋ ሳይንስ የሚያመጣቸውን ቴክኖሎጂዎች እንዴት በተባበሩ መንግስታት ድርጅት ስር በተቀመጡት አስራ ሰባቱ የዘላቂ ልማት ግቦች እንዴት አድርገን ማጣመን እንችላለን የሚል የተለያዩ አራት ቡድኖች ነበሩ። ሀሳቦችን አንሸራሽረው መፍትሄ የሚሏቸውን ነገሮች ለስፔስ ጄኔሬሽን አድቫይዘሪ ካውንስል፣ ለተባበሩ መንግስታት ድርጅት እና ይህንን መርሃ ግብር ደግሞ እንዲዘጋጅ ትብብር ላደረጉ ተቋማት። ስለዚህ ይህን ያዘጋጁትን ሰነድ እና ሌላ ተጨማሪ ዳራ ውስጥ አንድ ላይ ከሰብ አድርጎ የሚያቀርበው ቲቪ የአፍሪካ ችግር ሊቀረፍ የሚችለው በውጭ ኃይሎች ሳይሆን በአፍሪካውያን ብቻ ነው የሚለው ትንሣኤ አፍሪካውያን ወጣቶች በህዋ ሳይንሱ ዘርፍ እንዲሳተፉ ካስፈለገ የትምህርት ዘርፉን በተግባር መደገፍ እንዲሁም ደግሞ በተመሳሳይ ኢንዱስትሪውንም ማዳበር ላይ ትኩረት መደረግ እንዳለበት በመጠቆም ይሄ ደግሞ በስደት መልክ ከአፍሪካ የሚወጣውን የተማረ የሰው ኃይልም በመቀነሱ ረገድ ትልቅ ሚና እንዳለውም ይናገራል። ለምሳሌ የሚታወቁ ችግሮች ያሉ ነገሮች አሉ። የትምህርት አሰጣታችን በንቢያ የተመሳሰሉት ነገሮች አሉ። እነሱ ለምሳሌ አሁንም በዚህ በውሃ ዘርፍ ላይም እንተግብራቸው የምንል ከሆነ የተማረ ሰው ኃይል ይኖረናል። አምራት ሰው ኃይል ግን አይኖረን መማሩን ተምረውታል። ነገር ግን ወደ ትግበራ መግባት ላይ በጣም የሚቸገር አይነት የሰው ኃይል ነው የምናመርተው ማለት ነው። አሁን በዚህ ያለን የትምህርት አሰጣጥ አሁንም ተገብለው ከሆነ ይጀበረ በቃ ችግራችን ያ ነው። ለምሳሌ መሰረታዊ ችግር። ከዛ ደግሞ ሲቀጥል አሁን ለምሳሌ በዲግሪ እናስመርቃለን ብሎ ለምሳሌ አንድ ኢትዮጵያ ዩኒቨርሲቲ ለምሳሌ ሲነሳ ያ ለምሳሌ በዲግሪ የሚመረቀው ተማሪ ወይም የምትመረቀው ተማሪ ያን ትምህርቷን ከማጠናቀቋ በፊት ኢንዱስትሪ ምን ይመስላል የሚለውን ሄዳ ማየት መቻል አለባት። ለማድረግ ደግሞ ኢንዱስትሪው ሬዲ ላይ አቬላብል መሆኑ መቻል አለበት። የሚሰራ ፋንክሽን የሚያደርግ ኢንዱስትሪ በኖር ይጠበቅ በሰው ኃይል አንጻር ትንሽም ቢሆን የተወሰነ ያህል አለን። እንዲሁም ደግሞ የተመረቁትንም በተለያዩ ስልጠናዎች እና ድጋፎች ወደዚህ መስመር ማምጣት መቀየፍ ይቻላል። ይህን ለማለት ፈልጌ ነው። ትይዩ የሚሄዱ ነገሮች ናቸው እነዚህ ሁለቱም፣ ትምህርቱም ኢንዱስትሪውም አንድ ላይ መሄድ መቻል አለባቸው። ኢንዱስትሪ ብቻ መሄድ ከሆነ ኢንዱስትሪው እንደ መሰረተ ልማት ህንጻው ይኖራል፣ የሚሰሩበት ግን እስከዛሬ እንደነበረች ሀይናዊ ያልናሉ ማለት ነው። ደግሞ ሌሎች የሀገራት ከዛ በተረፈ ደግሞ ትምህርቱ ብቻ ከሆነ ደግሞ ሰው ይማራል ወይ የማይገናኝ ዘርፍ መስራት ይጀምራል። ያው ብዙ ተማሪዎች ለምሳሌ ወጥቶ ኮሚስቶ መስራት እንደጀመሩት አሊያም ደግሞ ወደ ውጭ ሀገር እየሄዱ በስደተኝነት የተመዘገቡ ለሌሎች ሀገሮች ማገልገል ይጀምራሉ፣ ስለማይተገበር ማለት ነው። ሁለቱም ነገሮች ትይዩ በሆነ መልኩ መሄድ መቻል አለባቸው። ከሚኒስትር ኦፍ ኢኖቬሽን እና ቴክኖሎጂ ከሚኒስትር ኦፍ ሳይንስና ኤጁኬሽን ጋር ቅርብ ጊዜ ተፈራርሞ ለምሳሌ አዲስ አበባ ሳይንስና ቴክኖሎጂ ዩኒቨርሲቲ ላይ የመገጣጠሚያ ፋብሪካና ሞከሪያ አንድ ትልቅ አቲቪቲ ለመገንባት ለምሳሌ አስቧል። ምሳሌ ይሄ እንደዚህ አይነት መሰረተ ልማት መሰራቱ ለምሳሌ ትልቅ ነገር ይረዳል፣ ለተማሪውም ሊገብቶ ለምንሰራ ሰው ማለት ነው። ትንሣኤ ሲያጠቃልልም ወጣቶች በህዋ ሳይንስ ውስጥ ያለውን ሀገር በቀል እውቀት በማዳበር በተለያዩ ክለቦች በመሳተፍ እንዲሁም የህዋ ሳይንስ ማህበር አባል በመሆን ስሜታቸውን ማዳበር እንደሚችሉ ይናገራል። በተጨማሪም በሀገሪቱ እየተሰሩ ያሉ የሳተላይት ማምጠቅና የህዋ ሳይንስ እንቅስቃሴዎች በቶሎ ወደ ተግባር ገብተው የታለመንላቸውን ዓላማ እንዲያሳኩና ሕብረተሰቡንም የሚጠቅሙበት ሁኔታ ሊመቻች እንደሚገባም አጽኖት ሰጥቶ አሳስቧል። ለአሜሪካ ድምጽ ዘገባ ኤደን ገረመው ከዋሽንግተን ዲሲ። ጋቢና ቪኦኤ ከአሜሪካ ድምፅ የሚደመጥ የአዲሱ ትውልድ ድምፅ ነው። በኢትዮጵያ ውስጥ ሕገ ወጥ አደን እየተባባሰ ሄዶ በርካታ የዱር እንስሳት እየተገደሉ አካላቸው በከፍተኛ ገንዘብ እንደሚሸጥና የሚገኘው ገንዘብ ከግል ጥቅም አልፎ ለጦር መሳሪያ ግዥና እርስ በርስ ግጭቶች ማባባሻ እየዋለ እንደሚገኝ በተለያየ ጊዜ ተገልጸዋል። ኢትዮጵያ የዱር እንስሳት ልማትና ጥበቃ ባለስልጣን ያሰራውና አርብ ዕለት ለእይታ ያቀረበው ኢትዮጵያስ ኤሌፋንት ክራይሲስ የተሰኘ የኢትዮጵያ ዝሆኖች ያሉበትን አስጊ ሁኔታ የሚያሳይ ጥናታዊ ፊልም እንዳረጋገጠውም ሀገሪቱ ከ1980ዎቹ አንስቶ 90 በመቶ የሚሆኑ ዝሆኖችን አታ በአሁኑ ሰዓት በኢትዮጵያ ውስጥ የሚገኙ ዝሆኖች 1900 ብቻ ናቸው። በዚህ 40 ደቂቃ የሚፈጀውና በአምስት የተለያዩ ብሔራዊ ፓርኮች ውስጥ የሚገኙ ዝሆኖች ይዞታን የሚያስቃኘው ጥናታዊ ፊልም ዋና አዘጋጅ አሜሪካዊው ጋዜጠኛና የፊልም ሰሪ አንቷን ሊድሌይ ሲሆን ስመኝሽ የቆየ በፊልሙ ጭብጥና አጠቃላይ ሂደት ዙሪያ አነጋግረዋለች። የመጀመሪያው ክፍል ቀጥሎ ይቀርባል። ባሳለፍነው ሳምንት ማጠቃለያ ላይ ይህ አሁን በመግቢያችን ላይ እየሰማ ነው፣ ኢትዮጵያስ ኤሌፋንት ክራይሲስ የተሰኘው ጥናታዊ ፊልም ኢትዮጵያ ውስጥ ለመጥፋት የተቃረቡ ዝሆኖች የተጋረጠባቸውን አደጋ እና የቀሩትን ጥቂት ዝሆን ዝርያዎች ለመጠበቅ የሚደረገውን እንቅስቃሴ የሚያሳይ ጥናታዊ ፊልም ተመርቋል። ይህን ጉዳይ እንዴት ወደ ፊልም ልታመጣው ቻልክ? የኢትዮጵያ ዝሆኖች ላይ የተጋረጠውን አደጋስ እንዴት ልታውቅ ቻልክ? በኢትዮጵያ የሚገኙ የዱር እንስሳት የተጋረጠባቸውን አደጋ በተለይ ለመጥፋት ስለተቃረቡ ዝሆኖች በተለያዩ ሚዲያዎች ላይ በቅርብ እከታተል ነበረ። ስለዚህ የኢትዮጵያ የዱር እንስሳት ልማትና ጥበቃ ባለስልጣን ፊልሙን እንድሰራ ጥያቄ ሲያቀርብልኝ ደስተኛ ነበርኩኝ። በእርግጥ የዱር አራዊት ላይ ጥናታዊ ፊልም ስሰራ የመጀመሪያ ጊዜ ነው። ስለዚህ ብዙ ዝግጅት ይጠይቅ ነበረ። አጠቃላይ ስራው ለሌሎች ጥናታዊ ፊልሞች ከምንጠቀመው ቴክኒክ እጅጉን ይለያል። ምክንያቱም ዱር ውስጥ ነው የምንሰራው። የትኛውንም አይነት ዝግጅት ብታደርጊ የምትሄጂው ተፈጥሮ ጋር ስለሆነ ተፈጥሮ አዘጋጅቶ ከሚጠብቅሽ ነገር ጋር ተግባብተሽ ልትሰሪ ግድ ይላል። ከዱር አራዊት ጋር ስትሰሪ ዳይሬክት የምታደርጊው አንቺ ሳትሆኚ ተፈጥሮና እንስሳቶች ናቸው። በዛው ልክ ደግሞ በጣም ጥንቃቄ ማድረግም ያስፈልጋል። ስለዚህ በግሌ ከማደርገው ጥናት በተጨማሪ ከፓርኮቹ አስተዳዳሪዎችና ጠባቂ ወታደሮች ጋር በቅርበት ላይ ነበር። እንግዲህ ፊልሙ በተለያዩ የኢትዮጵያ ክፍሎች በሚገኙ አምስት ብሔራዊ ፓርኮች ውስጥ ነው የተቀረጸው። በፊልሙ ላይ እንዳየነው አንዳንዶቹ ቦታዎች አስፈሪ የዱር እንስሳ ያለባቸው፣ አንዳንዶቹ ደግሞ የእርስ በርስ ግጭቶች የሚካሄዱባቸው አደገኛ ቦታዎች ናቸው። ምን ያክል ጊዜ ነው ቀረጻው የፈጀው? እነዚህ ሁኔታዎችንስ እንዴት ተቋቁማችሁ ነው ቀረጻውን ያካሄዳችሁት? ምናልባት ያጋጠማችሁ አደጋ ወይም ችግር ነበር? ልክ ነው። እጅግ በጣም ሩቅ በሆኑ ቦታዎች ውስጥ ነው ቀረጻውን ያካሄድ ነው። ምንም አይነት ማደሪያም ሆነ መጠለያ አልነበረም። ከአካባቢዎቹ ነዋሪዎች ርቀው በሚገኙ ቦታዎች ላይ ድንኳን ውስጥ ነበረ የምናድረው። ይዘን ሄድነውን ብስኩትና ቆሎ እየበላ ነው ውሃ እንጠጣለን ማታ ማታ አንዳንድ እንስሳቶች የሚያወጧቸው አስፈሪ ድምፆችም ይኖራሉ። ግን ያ ሁሉ ያሳለፍነው ጊዜ በመጨረሻ ዋጋ ኖረው። በእያንዳንዱ ፓርክ ላይ የነበረው ቀረጻ ከሰባትና ከስምንት ቀን በላይ አልፈጅም። ምክንያቱም ቶሎ ሰርተን መጨረስ የነበረብን ስራ ነበረ። አንድ ቦታ ላይ ብዙ ለመቆየት ጊዜ አልነበረንም። ለምንድን ነው አስቸኳይ የነበረው? ፊልሙ በአስቸኳይ ተሰርቶ በዚህ ሰዓት እንዲታይ የተፈለገበት ምክንያት አለ። ኢትዮጵያ ውስጥ በአሁኑ ሰዓት የቀሩት አንድ ሺ ዘጠኝ መቶ ዝሆኖች ብቻ ናቸው። ለዝሆን ጥርስ ተብሎ የሚደረገው ህገ ወጥ አደን፣ በየአካባቢዎቹ ያለው የህዝብ ቁጥር በፍጥነት ማደግ ጋር ተያይዞ የሚታየው የአካባቢ መድራቆት፣ እንዲሁም የግል መሬት ይዞታ ማስፋፋት እንደቀጠለ ነው። የአካባቢው ነዋሪዎች በጉዳዩ ላይ ብዙ እውቀት የላቸውም። የተሻለ የእርሻ ምርት ለማግኘት ሲሉ መሬታቸውን ማስፋት ይፈልጋሉ። ለእነሱም የህልውና ጥያቄ ነው። በድንበር አካባቢ የጸጥታ ችግርም ያስነሳል። በተለይ አሁን በኮሮና ምክንያት ሁሉም ነገር ወደ ወረርሽኙ ስለተወሰደ ህገ ወጥ አዳኞች አጋጣሚውን ተጠቅመው ብዙ ዝሆኖችን ለመግደል ሙከራ እያደረጉ ነው። ስለዚህ አሁኑኑ ህብረተሰቡን ካላሳውቅንና የሆነ እርምጃ ካልተወሰደ ዛሬ የቀሩት 1900 ዝሆኖች ከዓመት በኋላ ወይም ከጥቂት ዓመታት በኋላ ምንድን የሚሆኑት ትክክለኛ ጥያቄ ነው። ነገር ግን ጥናታዊ ፊልሙ የተሰራው በእንግሊዝኛ ነውና ይህን መልእክት ማስተላለፍ የተፈለገው ለማን ነው? when the, when the film was commissioned, um, the main target was for the international audience and የኢትዮጵያ የዱር እንስሳት ልማትና ጥበቃ ባለስልጣን ፊልሙን ሲያሰራ በዋናነት መልእክቱ እንዲተላለፍለት የፈለገው ለፖሊሲ አውጪዎችና ውሳኔ አስተላላፊዎች ነው። የኃላፊነት ቦታ ላይ ሆነው ለውጥ ማምጣት የሚችሉ ነገር ግን በጉዳዩ ላይ እውቀት የሌላቸው ሰዎች አሉ። ከዛ በተጨማሪ ዝሆኖችና ሌሎች የዱር እንስሳቶችን ለመጠበቅ ለሚደረገው ስራ የገንዘብ ድጋፍ ማድረግ የሚችሉ ዓለም አቀፍ የውጭ ድርጅቶች የሰው ኃይል በማሰልጠን ለጸጥታ ሥራዎች ድጋፍ በማድረግና የዱር እንስሳቱ ያሉባቸውን አካባቢዎች ለመጠበቅ የቴክኖሎጂ እገዛ በማድረግ ረገድ እንዲያግዙ እነሱንም ለማሳወቅ ነው። ጀመረ ልጇ ሟታን ነበረች። ከዚያ ልጇ ፍለጋ ድጋሚ ስትመጣ ከአንድ ሳምንት በኋላ ውሳ ድጋሚ ገደሉበት። እነዚህ ባለፈው ሳምንት ነበር ስንመጣ ጥርስ ያቆርጡ ይስዳሉ። ፖቺንግ ፎር አይቨሪ ስ ሞስት ሰቨር ትረት ፌሲንግ ኢትዮጵያስ ኤሌፈንት ፖፑሌሽን ን ላስት ፋይቭ ዪርስ ስ ኤስቲሜትድ ዛት ኦቨር ሀንድሬድ ኤሌፈንትስ ወር ኪልድ ፎር ዜር ታስክ እንግዲህ የዱር አራዊቶቹ በሚኖርባቸው አካባቢ በአካል ሄደህ በተለይ የኢትዮጵያ ዝሆኖች የተጋረጠባቸውን አደጋ አይተሃል። የአካባቢውን ነዋሪዎችም አናግረሃል። እነሱን ለማዳን የሚንቀሳቀሱ ሰዎች ጋርም በጉዳዩ ላይ ተወያይተሃልና በፊልሙ ላይ ለማሳየት እንደሞከርከው የኢትዮጵያ ዝሆኖች ላይ የተጋረጠው አደጋ ምን ያክል አሳሳቢ ነው? አደጋ ላይ የጣላቸውስ ነገር ምንድን ነው? አደጋው እጅግ በጣም አሳሳቢ ነው። የሚገርመው ነገር ኢትዮጵያ ውስጥ ያለ ማንም ሰው ሳናግር፣ ሁሉም ኢትዮጵያ ውስጥ ዝሆን እንዳለ ይነግረኛል። ነገር ግን ምን ያክል አደጋ ውስጥ እንዳሉ ማንም አያውቅ በሄድኩባቸው ብሔራዊ ፓርኮች በሕገ ወጥ መንገድ የተገደሉ ዝሆኖች አጽም በየቦታው ወድቆ አይቻለሁ። ሁኔታው በጣም አስደንጋጭ ነው። ለምሳሌ በቢላ የሚገኘው የዝሆኖች መጠለያ ሄደን ከቀረጽን ከሦስት ወር በኋላ ሕገ ወጥ አዳኞች በፓርኩ ጠባቂዎች ላይ ተኩስ ከፍተውባቸው ነበር። ይሄ ጉዳዩ አስጨናቂና አሳሳቢ እንደሆነ ያሳያል። ስለዚህ ይሄ ፊልም ሰዎችን በተወሰነ መልኩ ያነቃቸዋል ብዬ ተስፋ አድርጋለሁ። አዎ። ዛሬ ኢትዮጵያ ውስጥ ዝሆን አለ ልንል እንችላለን። እነሱን ለመጠበቅ ምንም ካልተደረገ ግን፣ መልሱ ኢትዮጵያ ውስጥ በአንድ ወቅት ዝሆን ነበር፣ አሁን ግን የለም ይሆናል። come que de

አድማጮች ስመኞች ከአንቷን ሊድለይ ጋር ያደረገችው ቆይታ በዚህ አላበቃም። ቀጣዩ ክፍል በነገ ዕለት ይቀርባል። እስካሁን ድረስ አብራችሁን ስላመሻችሁ እናመሰግናለን። በአሙዝኙም በመስተንግደው ኤልያስ አስማረ ደግሞ በድምፅ ምህንድስናው አብረናችሁ አምሽተናል። የመርሃ ግብሮ ዋና አዘጋጅ ደግሞ ትዝታ በላቸው ናት። መልካም ምሽት።